ከሰላሳ በላይ ሀገራት የተለያዩ ጥናቶችን እየሰራ የሚገኘው አፍሮ ባሮሜትር የጥናት ኔትወርክ ከሰሞኑ በኢትዮጵያ ጉዳይ በተለይም በሕገ መንግሥትና በፌዴራሊዝም ጉዳይ አንድ ጥናት አቅርቦ ይፋ አድርጓል። በነገራችን ላይ ጥናቱ 2400 ኢትዮጵያውያንን ያሳተፈ ነው። ከታህሳስ 2011 እስከ ጥር 2012 ባለው ጊዜ ነው የተጠናቀረው። በጥናቱ መሰረት ዋና ዋና የሚባሉ ግኝቶችን ለመናገር ያህል በጥናቱ ከተሳተፉት 61 በመቶ የ የሚሆኑ ኢትዮጵያውያን ከአህዳዊ ስርዓት ይልቅ ፌዴራሊዝምን እንደሚመርጡ ይፋ ሆኗል። 37 በመቶ ተሳታፊዎች ወደ አህዳዊ ስርዓት እንመለስ ሲሉ ተቃርኗቸውን ገልጸዋል። ሁለተኛው ፌዴራሊዝም መቀጠል ቢኖርበትስ የትኛው ስርዓት ይቀጥል የሚለው ነው። 49 በመቶ የጥናቱ ተሳታፊዎች አሁን ያለው ይቀጥል ሲሉ፣ 48 በመቶ ደግሞ በጂኦግራፊ የተመሰረተ ይሁን ብለዋል። ህገ መንግስቱን ስለማሻሻል የተነሳውን ጥያቄ 69 በመቶ መሻሻል አለበት ብለዋል። የፌዴራል የስራ ቋንቋ ይጭማል ተጨማሪ ይኑር የሚለውን 73 በመቶ ተጨማሪ የፌዴራል ቋንቋ እንዲኖር እንደግፋለን ብለዋል። የጠቅላይ ሚኒስትሩ የስልጣን ዘመንን በተመለከተ 68 በመቶ በሁለት ዙር ብቻ የተገደበ እንዲሆን ፍላጎታቸውን ገልጸዋል። የህገ መንግስት ፍርድ ቤት ይኑር በሚለው ጉዳይ 55 በመቶ ተሳታፊዎች ህግ መተርጎም ወይም የህግ የመተርጎም ስልጣን አሁን እንዳለው በፌዴሬሽን ምክር ቤት ከሚሆን ይልቅ የህገ መንግስት ትርጉም አግባብ ባለው ፍርድ ቤት ይቋቋምና ለዚህ አካል ይሰጥ ብለዋል። አንቀጽ 39ን በተመለከተ 43 በመቶ ተሳታፊዎቹ ይወገድ ሲሉ 5 50 በመቶ ደግሞ እንዳለ ይቀጥል ብለዋል። መሬት በመሸጥና በመለወጥ ጉዳይ ላይ 46 በመቶ የጥናቱ ተሳታፊዎች ይሸጥ ይለወጥ ሲሉ 49 በመቶ ደግሞ በነበረበት ይቀጥል ብለዋል። በኢትዮጵያ ሰንደቅ ዓላማ ላይ የሚገኘውን የኮከብ ምልክት በተመለከተ 37 በመቶ ይወገድ ሲሉ 52 በመቶ ደግሞ እንዳለ እንዲቀጥል ፍላጎታቸውን ገልጸዋል። ሌላኛው አዲስ አበባን የተመለከተው ነው። 35 በመቶው እንደ ክልሎች ሁሉ የፌዴራል ምክር ቤት አባል ትሁን ሲሉ 52 በመቶ አይገባትም ባለው ትቀጥል ብለዋል። እነዚህንና መሰል የጥናት ግኝቶችን ሰሞኑን አፍሮ ባሮሜትር ይፋ አድርጓል። የአፍሮ ባሮሜትር የኢትዮጵያ ተጠሪ አቶ ሙሉ ተካ ዛሬ በዚህ ጉዳይ ላይ ማብራሪያ የሚሰጡን ይሆናል። አብራችሁን ቆየው። በጣም ነው የማመሰግነው። አፍሮ ባሮሜትር ድርጅታችሁ ማለት ነው ከፍሪደም ሃውስ እና ከዩኤስኤ አይዲ እንደዚሁም ከአብኮን ሪሰርች እና ኮንሰልቲንግ ጋር በመተባበር ጥናት አከናውኖ ነበረ። ኢትዮጵያ የፌዴራሊዝም ስርዓት እና እንደዚሁም የሕገ መንግስት ጉዳዮች ላይ ያተኮረ ጥናት አድርጎ ነበረ። ያንን ውጤት ከሰሞኑ ይፋ አድርጎ በኢትዮጵያ መነጋገሪያ ሆኗል እና መጀመሪያ ጥያቄ በዚህ ርዕሰ ጉዳይ ላይ ጥናት ለመስራት ለምን ተነሳሳል? ስምንት ራውንዶችን ወይም ደግሞ ስምንት ይሄ ስምንተኛ ዙር ነው ከአስራ ዘጠኝ መቶ ዘጠና ዘጠኝ የተቋቋመበት ዓመተ ምህረት ነው። ከዛ ጊዜ ጀምሮ እስካሁን ሰባት ዙሮችን አጠናቅቆ ስምንተኛው ዙር ላይ እንገኛለን። አሁን በአፍሮ ባሮሜትር አሰራር የተወሰኑ ጥያቄዎች ሀገሪቱ ሰርቬይ የሚደረግበት ጥናት የሚደረግበት አገር በብዛት መነጋገሪያ የሆነ ርዕስ በልሂቃሉ መካከል ስምምነት የሌለበት በብዙ ጊዜ ዲቤት ዲቤት ላይ ዲቤት ላይ ያለ ቱሪዝም ኮንትሮቨርሻል የሆነ ኢሹ እንዲካተት ይፈለጋል። በአጠቃላይ የአፍሮ ባሮሜትር ቶፒኮች ብዙ ናቸው። ሪሰርች የሚሰራባቸው ርእሶች ብዙ ናቸው። እነዚህ ርእሶች ወደ ዘጠና አምስት ጥያቄዎች ይቀይራሉ። በመጀርመን ቨሪያብል ማለት አምስት ጥያቄ ግን አገሩ ሪሰርቹ የሚደረግበት ሀገር ጥናቱ የሚደረግበት ሀገር ወቅታዊ ጉዳዮችን እንዲያካትት ፈለገ። አሁን በኬንያ ላይ ብትወስደው ዘጠና አምስት ጥያቄዎቹ እኛ ጋር ያሉት እና እነሱ ጋር ያሉት ዘጠና አምስት ጥያቄዎች አንድ ናቸው። ሆኖም በኬንያ ውስጥ ያለው ካረንት ካረንት ኢሹ ሌላ። ስለዚህ እነዚያ አምስት ጥያቄዎች የኬንያን የውስጥ ጉዳይ የሚመለከቱ አከራካሪ የሆኑ ውይይት ላይ ያሉ በልቃሉ መካከል ስምምነት የሌላቸው ወይም ደግሞ ህዝቡ ዲማንድ የሚያደርጋቸው ርዕሶች ነው የሚመረጡ። ስለዚህ አሁን እኛ ላስት በባለፉት ሁለት ዓመታት ክርክር ከሚደረግባቸው ነጥቦች በኢትዮጵያ ውስጥ እኛ የፌዴራሊዝም በአጠቃላይ ፌዴራሊዝም ከሀሳብ ነው። ሁለተኛ ደግሞ ይህም ተከትሎ የተዋቀረውን ኮንስቲቱሽን ዙሪያ ላይ ብዙ ክርክሮች ሰምተና፣ በቴሌቪዥን፣ በሬዲዮ፣ በተለያዩ መድረኮች። ስለዚህ የአቶ ባሮሜትር ክራይቴሪያ በእንደዚህ አይነት ውይይት የተያዙ ጉዳዮችን በጥያቄ መልክ ለፓብሊክ ወይም ለዜጎች ይቀርብላቸዋል። ለዚህ በዚህ መንፈስ ነው ጥያቄዎቹ የተካፈቱ። ጥናቱ እነዚህን ጥያቄዎች የሚያመላክት ሳይሆን ቅድም እንደነገርኩ መቶ ጥያቄ ነው ያለው ከመቶ ውስጥ ዘጠና አምስቱ አክሮስ ሰላሳ ሰባት ሰላሳ ሰባት ሀገሮች አንዱን ሀገር ከአንዱን ከሌላኛው ሀገር የምናወዳድርበት ሲሆን ስታንዳርድ ኮስትነት ነው አንድ ነው ሌላው ደግሞ የሀገር ውስጥ በዚህ መንፈስ ነው በዚህ በዚህ ዙር ላይ አሁን ዘጠነኛው ዙር ላይ ይሄ ኢሹ ደግመን ልንጠይቀው እንችላለን ቶፒካል ከሆነ ማለት ነው እንደዛ ነው በዚህ በዚህ ክራይቴሪያ የተመረጠው ለሪሰርች እንደመነሻ የሚሆን ቅድመ ቅኝት አድርጋችኋል ወይ ጥያቄዎቹ የተካተቱት ዘጠና አምስቱ ጥያቄዎች ምንም እንኳን ዓለም አቀፍ ስታንዳርዱን የጠበቁ ወይም ደግሞ እናንተ ጥናት በምታደረጉባቸው ሀገራት የተመረጡና የሚካሄድባቸው የሚከናወኑ ቢሆንም የኢትዮጵያን ነባራዊ ሁኔታ ለመጠየቅ የሚያስችል የቅድመ ጥናት ወይም የቅድመ ቅኝት አድርጋችሁ ነበረ ወይ? ግልጽ ላደርግልህ፣ ቶፒኮች አሉ። የአፍሮባሮ ዝ ቶፒኮች ሪሰርች ጥናት የሚደረግባቸው እነዚህ አክሮስ ካንትሪ ኦቨርታይም ኮምፓሪዝን የሚደረግባቸው ናቸው፣ ስታንዳርድ ናቸው ይላሉ። ስለዚህ እነዚህ ስታንዳርዶች እነዚህ ጥያቄዎች በየጊዜውን ስል ሚደረጉ አይደለም። ከካረንሲ ጋር ሊቀያየር ይችላሉ፣ ግን ኮመን ናቸው፣ አንድ ናቸው። እኛ ሀገር ይህንን ይህን እነዚህን አምስቱን ጥያቄ የሚመለከት ሊትሬቸር ሪቪው አደረግን፣ የሚዲያ ሞኒቶሪንግ። በሚዲያ ሞኒቶሪንግ በኩል ደግሞ ክርክር እየተደረገባቸው ያሉትን ቶፒኮች አክሰስ አደረግን። እያጠበብን እያጠበብን እያጠበብን ወደ እነዚህ ሁለት ጥያቄዎች የመጣ ነው። በእነዚህ ሁለት ጉዳይ ፌዴራሊዝምና ህገ መንግስቱ በነገር ህላይ በዚህ በእነዚህ ስር ራሱ ብዙ በርካታ ጥያቄዎች መጠየቅ ይቻላል ነበር ግን በስፔስ ሊሚት ሁነናል። ምን ማለት ነው? የአፍሮ ባሮሜትር አምስት ቁልፍ ጥያቄዎች ለሀገር ይሰጥና ሳብፕሮስቲን ወንድሞን ውስጥ ጥያቄ ደግሞ የተወሰኑትን ይፈቅዳል እነሱን ጨማምረ ፕሮባብሊ አስራ አምስት ሊሆን ነው። ግን አንኳሮቹ በአምስት ጥያቄዎች ነው የተገደብ ነው። በዛ በዛ መንፈስ ነው የሄድነው። ቅኝት ስንል ሊትሬቸር ሪቪው ነበዋለን ያለት። ቀጥሎ ደግሞ ሚዲያ ሞኒተሪንግ አለ። አፍሮባሮሜትር ይሰራ ከሚዲያ ሞኒተሪንግ ወይ ሞኒተሪንጎችን ቢወጡት ክርክሮች የጎሉትን በመምረጥ ነው ይሄን ነው ልናደርግ ነው የሚችለው ፕሮቶኮሉን ያንን ነው የሚያዘው። እንግዲህ ውጤቱ ላይ ከመሄዳችን በፊት ስለ ሳምፕል ሳይዝ እናውራ እና የሳምፕል ሳይዝ አወሳሰዳችሁ ላይ አንድ ሺ አራት መቶ አካባቢ ሰዎች የጥናቱ ተካፋይ ሆነዋል። እና እንደዚህ ይቅርታ፣ ሁለት ሺ አራት መቶ አካባቢ እና ይህንን እ እናስፋው አጠቃላይ አገራዊ ውክልናውን ማሳየት የሚችል ቁጥር ነው ማለት እንችላለን። አሁን እዚህ ላይ ኮንፊዥን አለ። የአገር ውክልና በአገር ደረጃ አንድ የሪሰርች ውጤት ወይም አንድ የጥናት ውጤት በአገር ደረጃ ይወክላል ወይ የሚለውን ኮንሴፕት ሪፕሬዘንታቲቭ ሳምፕሉ ሪፕሬዘንታቲቭ ነው ወይ የሚባለውን እንግሊዝኛው ጥያቄ ነው። ሳምፕል ሳይንስ ደግሞ ሌላ ታሪክ ነው። ሁለት አንድ ጥናት ሲደረግ ሁለት ነገሮች ናቸው። አንደኛው ጥያቄዎቹን ጠይቀን ዛሬ ናቸው። እንግዲህ እነዚህም ጥያቄዎች ጠይቀን የምናገኘው መልስ አብዛኛው ሰው ሊከትለው የሚችል መልስ ነው ወይ? ጥናቱ ምን ማለት ነው? ምልአት ህዝቡ በሙሉ ሪሰርች ቢደረግ ቢጠና የምናገኘው መቶኛ ይኖራል። ለምሳሌ ፌዴራሊዝም በሚመለከት ለምሳሌ ሰላሳ ወይም አርባ በመቶ ምርአት ህዝቡን ኢንተርቪው ተደርጎ ሰንሰስ ተወስዶ ተጠና ብንል እና አርባ በመቶ የሚሆኑት ኢትዮጵያውያን ከዛ ጥናት ፌዴራሊዝምን የማይቀበሉ ናቸው እንበል። ከዚህ እንግዲህ የፖፕሌሽን ፓራሜትር የሚባለውን አገኘን ማለት ነው። ምልአት ህዝብ ይጠና ምረው። አሁን ከዚህ ምልአት ህዝብ ደግሞ ተከታታይ ሳምፕል ሰርቬዎች፣ ይህን ቁጥር ግን አናውቀውም። አናውቀው ምን ያክል ነው አርባ በመቶ የሚለው በሰርቬ ሳምፕል። ጥያቄያችን መሆን የሚችለው ይህን ሳምፕል የሆነ የሰርቬ ሳምፕል ብናደርግ ከዚህ ከፖፕሌሽን ፓራሜትር ጋር ምን ያክል ርቀት ይኑረው የሚለው የማርጂን ኦፍ ኤረር የሚባለው ነው። ማርጂነር ኢሮር ወይም ህዳጉን ካወክል በኋላ የትኛውን ህዳግ እንውሰድ? ብዙ ናቸው ህዳጆች። አምስት ፐርሰንት አለ፣ አስር ፐርሰንት አለ። ብዙ ጊዜ እስከ አስር ፐርሰንት ማርጂን ኦፍ ኤሮር ትቀበላለን እርሱም ትወስናለ ከዛ ቀጥሎ እንደገና ውጤታችን ምን ያክል በመቶኝ አስተማማኝ ዘጠና በመቶ አስተማማኝ ይሁን ዘጠና አምስት በመቶ አስተማማኝ ይሁን ዘጠና ስድስት በመቶ አስተማማኝ ይሁን ዘጠና ዘጠኝ በመቶ አስተማማኝ ይሁን ምክንያቱም መቶ ከደረስን ሰንሰስ ልንገባ ልንገባል እነዚህን ባሪያ ብሎች ነው ታሳቢ የምናደርገው ሳምፕል ሳይዝ ምን ያክል ይሁን ቁጥሩ አሁን ብዙ ሰው ኮንፊዝ የሚያደርገው እንዴት ለመቶ አስር ሚሊዮን ሕዝብ ሁለት መቶ ሁለት ሺ አራት መቶ ሰዎች ይሆናሉ ካልኩሌት ያደርጉና አንዳንዶቹ ደግሞ ሲተቹ ይሄ እኮ ዜሮ ዜሮ ነጥብ አንድ ፐርሰንት ነው። በነገራችን ላይ ማንኛውም በናሙና የተመሰረተ ጥናት የሳምፕል ሰርቬይ የምንለው ሁልጊዜ የሳምፕሊንግ ኤረር አለው። ለምን እያጠናን ያለ ነው የተወሰነ ማህበረሰብ ክፍል ነው እንጂ ምልአት ህዝቡ አይደለምና። ስለዚህ ቁልፉ ጥያቄ ማርጂን ኦፍ ኢረሩ ወይም ማርጂን ኦፍ ኢረር ነው የሚባለው ቴክኒካሉ ቴክኒካሊ ሳምፕሊንግ ኢረሩ በምን ያክል መቶኛ እንቀንሰው የሚለውን ጥያቄ ነው መመለስ ያለበት። ስለዚህ ዚ ከዚህ አኳያ ቅድም የሰጠውን ቫሪያ ብንትል ከወሰድን ማርጂን ኦፍ ኢረሩ ሶስት በአፍሮ ባለቤት ራሁን ሁለት ነው። ሁለት ሲደመር ሲቀነስ ሁለት በመቶ ነው። ኮንፊደንስ ለበላችን ወይም ደግሞ ያንን የምናገኘውን ውጤት ከምልአተ ህዝቡ ሰርቬይ ቢደረግ ኑሮ ምን ያክል ልጠጋ ዘጠና አምስት ዘመሰ ፎር በዚህ ማርጅን ተወስደ ሁለት ሺህ አራት መቶ ይወሰዳል ሳምፕል ሳይዙ በዚህ አይነት መርት ነው የሚሄደው። አምስት ሺህም አለ ሁለት ሶስት መቶም አለ ስድስት ሺህም አለ አስር ሺህም አለ። ዲፐንዲንግ ኦን ማርጅን ኦፍ ኢረር እና ኮንፊደንስ ኢንተርቫል ነው የሚወሰደው። አፍሮባሮሜትር የወሰደው ለትልልቅ ሀገሮች እንደ ኢትዮጵያ ላሉት ፕላስ ኦር ማይነስ ሁለት ፐርሰንት ማርጅን ኦፍ ኢረር በዘጠና አምስት ኮንፊደንስ ኢንተርቫል። ምን ማለት ነው የአንድ ጥናት ውጤት የሆነ ህዝብ ብዛት ስልሳ በመቶ እንዲህ ያስባል ስንል ኤግዛክትሊ ስልሳ በመቶ የኢትዮጵያ ፖፑሌሽን ያንን ያስባል ማለታችን አይደለም ሁለት ፐርሰንት ሲቀነስ ወይም ሲደመር ስልሳ ፐርሰንት ወይም በሌላ አነጋገር ይሄ ሰርቬይ መቶ ጊዜ ልደጋገም ውጤቱ ከሀምሳ ስምንት ፐርሰንት እስከ ስልሳ ሁለት ፐርሰንት ፕላስ ኤን ማይነስ ቱ ስለሆነ ማለት ፎል ያደርጋል በዚህ ህሳቤ ነው ሳምፕል ሳይንስ የሚወሰነው ማርጂን ኦፍ ኤረር እና አስተካ ፕሪሲዥን ኦፍ ስቲሜት ምንድን ነው የሚባለው? ስቲሜታችን ምልአተ ህዝብ ግምታችን ምልአተ ህዝብ ብናካተት ሰርቬ ቢከናወን ኑሮ ምን ያክል ከዛ ይርቃል በሚል ነው ታስቦ የሚሄደው። ሪፕሬዘንታቲቭ ሳምፕል ወካይነት ሌላ ታሪክ። ስለዚህ አጠቃላይ በሜቶዶሎጂው ላይ የተወሰነ ኮንፊውሽን ስላለ፣ ግርታ ስላለ የእናንተ ጥናት የሚያሳየው ምንድን ነው ማለት እንችላለን። ለምሳሌ ስልሳ አንድ በመቶ ኢትዮጵያውያን ፌዴራሊዝምን ከዛ የፌዴራል ስርዓትን እንዲቀጥል ይፈልጋሉ ይላል አደለም? ይሄ ጥናት ሁለት ሺ አራት መቶ የሆነ ሁለት ሺ አራት መቶ ናሙና የያዘው እኛ ባደረግነው ጥናት ፕሮቶኮል፣ እንግዲህ በኋላ ዲስከስ እናደርጋቸው ይሆናል፣ እንዴት ተመረጡ ወዘተ ወዘተ ወዘተ ወዘተ የሚል ነገሮች አሉ አደለም? ፕሮቶኮሎችን ተከትለን መቶ ጊዜ ብናካሄደው ይህን ጥናት ውጤት የሚሆነው ከስልሳ አንድን ሁለት ፐርሰንት ብንደምር ስልሳ ሶስት ነው፣ ስንቀንስ ስንት ነው የሚመጣው? በስልሳ አንድ በመቶ ላይ ሲደመር ወይም ሲቀነስ ሁለት በመቶ ማለትም ከአምሳ ስምንት እስከ ስልሳ ሁለት ወይም ደግሞ ከአምሳ ዘጠኝ እስከ ስልሳ ሁለት ፐርሰንት የሆኑ ኢትዮጵያውያን ተመሳሳይ አመለካከት ይኖራቸዋል ተብሎ መወሰድ የሚችለው ይህን ነው ማለት የምንችለው። መልካም። እንግዲህ ቀደም ሲል እርስዎ እንትን ጀመር አድርገውታል። እነዚህ ሁለት ሺ አራት መቶ ሰዎች አጠቃላይ የአመራረጥ ሂደታቸውን ደግሞ ትንሽ ብናብራራው ጥሩ ይሆናል ብዬ ስለማስብ፣ እንዴት ተመረጡ? የት የት ተመረጡ? አጠቃላይ ከቦታ ከእድሜ ከጾታ ከትምህርት አጠቃላይ ማህበራዊ ጉዳዮችን ከማሳየት አኳያ እንዴት ተመረጡ? አመራረጡ ምን ይመስል ነበረ የሚለውን እስኪ አብራሩ። ይሄንን ጥያቄ ስንመልስ ናሙናው ምን ያክል ወካይ ነው ወደሚለውን እንመጣለን ማለት ነው። ይኸው ደማቀ ቅድም የናሙናው መጠን ምን ያክል ይሁን የሚሉት ናቸው እነዚህ እንደማርጅን ኦፍ ኢረር ምናምን ምናምን የተባሉ እነሱ፣ ቁጥሩን ከፍ ያደርግ እናደርገው ወይስ ከሁለት ሺህ አራት መቶ ላይ እንቁም የሚለውን ጥያቄ ነው መመለስ ነው የሚረዳ የወሰድ ነው። ሳምፕል እንዴት ተመረጠ ፕሮሲጀሩን ስንገልጽ የጥናቱ ወካይነት እዚህ ላይ ነው የሚመጣው አሁን ዩዙዋሊ ሁለት ሺህ አራት መቶ ሰዎች ወደየክልሉ እንዴት አድርገን እናከፋፍል፣ በምን እንዴት አድርገን ሎኬት እናደርገው። አሁን በማዕከላዊ ስታቲስቲክስ ውስጥ ልክ እንደሌላው የሰለጠነው ዓለም ላይ እያንዳንዱ ኢትዮጵያዊ እድሜ ስም፣ ፆታ፣ ስብጥርና ትክክለኛ ዘረሻ ስልክ ቁጥሩ የያዘ ኮምፕሊት ሪስ ምድ የሚባለው ሮስተር ቢኖረን ኑሮ ያንን በየክልሉ ኦርጋናይዝ እናደርግና ራንደምሊ ወይም ደግሞ የሲምፕል ራንደም ሳምፕል የሚባለው ሎተሪ እንደማለት ነው። ሁለት ሺ አራት መቶ ሰዎችን መንበት ይቻል ነበር። ነገር ግን ይህን የተደራጀ ዳታ የለም በማዕከላዊ ስታቲስቲክስ። በማዕከላዊ ስታቲስቲክስ ያለ የተደራጀ ዳታ ምንድን ነው? ፖፑሌሽን ዳታ አለ ፖፑሌሽን ዳታ አለ ከነ ፕሮጀክሽን። ከዛ በኋላ ደግሞ የህዝቡን አሰፋፈር የሚያሳይ ዝርዝር መረጃ ደግሞ አለ። ያንን ተከትለን እንሄዳለን። አሁን ሁለት ሺ አራት መቶ እንዴት አድርገን እንምረጣቸው ሰዎቻችን የተከተል ነው። ሶስት ስቴጅ ነው። ሶስት ወይ ሶስት ደረጃ እንደማለት ነው። ሶስቱ ደረጃ የሄድንበት ምክንያት ቅድም እንደነገርኩ የእያንዳንዱ ኢትዮጵያዊ በፆታ፣ በእድሜ፣ በፕሮፌሽን በለው እና በመኖሪያ አካባቢ ከቀበሌ ጀምሮ ምናም የተደራጀ ሙሉ ዝርዝር ስለሌለን ሲምፕል ራንደም ሎተሪ ራን ማድረግ ስላልቻልን በደረጃ መሄድ አለብን ብያለሁ። ደረጃ አንድ በኢትዮጵያ ውስጥ ስንት ክልሎች አሉ? ዘጠኝ ክልሎች ሁለት የከተማ አስተዳደሮች አሉ በእነዚህ ዘጠኝ ክልሎች እና ሁለት የከተማ አስተዳደሮች ስል ደግሞ የገጠርና የከተማ አሰፋፈር አላቸው ስለዚህ አስራ አንድ ነገሮች አሉ በዚህ ላይ ዘጠኝ ክልል እና ሁለት የከተማ አስተዳደሮች መተዳደሮች ገጠርና ከተማ እናደርገን ስንከፋፍለው ሀያ አንድ ሀያ ሁለት ስርዓት አለን ግን አዲስ አበባ የገጠር ዴዚግኔሽን ስለሌለው ሀያ አንድ ስርዓት አለን በቅድሚያ በደረጃ አንድ ላይ ወይ ፔጅ አንድ አመራረት ላይ ሁለት ሺህ አራቶ ወደ እነዚህ ክልሎች ማስተካከል አለብን። ከዛ በፊት የክላስተር ዲዛይን አለ ክላስተር ዲዛይን የሚባል አለ። በአንድ ሁለት ሺ አራት መቶ ላይ የአፍሮባሮሜትሪ የክላስተር ዲዛይን ምንድን ነው? በአንድ የቆጠራ ጣቢያ ላይ ስምንት ኢንተርቪው ይደረጋል። ስለዚህ ሁለት ሺ አራት መቶ ኢንተርቪው ለማከናወን በስምንት ስናካፍለው ስምንት መቶ ማነው ሶስት መቶ የቆጠራ ጣቢያዎች ያስፈልግናል። እነዚህ የቆጠራ ጣቢያዎች እንዴት አድርገን ወደ እነዚህ ሀያ አንድ ስራታዎች በዘጠኝ ክልልና በሁለ ወደዳድሮች ላይ በገጠር እና ከተማ ክላስተር ላቸው ያደረጉት እንዴት አድርገን አሎኬት እናደርግ? ፕሮባቢሊቲ ፕሮፖርሽናል ቱ ሳይዝ የሚባል ቱ ፖፑሌሽን ሳይዝ የሚባል ዘዴ አለ። ልክ በህዝቡ ቁጥር በየክልሉ ባለው ህዝብ ቁጥር ልክ ይከፋፈላል በደረጃ አንዱ ላይ። በዚህ መሰረት የሆነ ፐርሰንት መቶኛ ለኦሮሚያ፣ ሁለተኛው መቶኛ ለአማራ ክልል፣ ቀጥሎ ለደቡብ፣ ቀጥሎ ለሶማሊ፣ ለትግራይ፣ ለአዲስ አበባ ወዘተርፈያል ልክ በህዝብ ቅር ፕሮፖርሽኑ ማለት ነው። በዛ መቶኛ ልክ እናከፋፍለዋለን። ይሄን ከጨረስን በኋላ ወደ ገጠር እና ከተማ መልሰን ዲስትሪቢዩት ይደረጋል። ይሄ ስቴጅ አንድ ወይም ደረጃ አንድ ይባላል። እስካሁን መልስ ሰጫችን ድረስ አልደረስንም ልብ በል። ስለዚህ ደረጃ አንድን እንደዚህ በዚህ በህዝቡ ብዛት ልክ ካከፋፈልን በኋላ ደረጃ ሁለት የምንለው አለ። ደረጃ ሁለት ደግሞ ቤቶችን መምረጥ ነው። በእነዚህ በሶስት መቶ ራንደሚ ከተመረጡት ሶስት መቶ ፕሮባቢሊቲ ፕሮፖርሽናል ቱ ሳይዝ በተባለው ዘዴ ለእያ እያንዳንዱ ክልል አሎኬት አድርገን በመረጥ ናቸው። ሶስት መቶ ኢኒሜሬሽን ኤሪያዎች ወይም የቆጠራ ጣቢያዎች ስር ያሉ ቤቶች እንዴት አድርገን እንምረጣቸው? ቆጠራ ደረጃ ሁለት የቤቶች መረጣ ይባላል። ይሄ ራንደም ወክ ፓተር የሚባል ዘዴ ነው የምንጠቀመው። በማዕከላዊ ስታቲስቲክስ ለእነዚህ ሶስት መቶ ቆጠራ ጣቢያዎች የተዘጋጀ የት አካባቢ እንዳሉ የሚያሳይ ዲጂታል ማፕ አለ። ሎኬሽን አለው ጂኦግራፊክ ሎኬሽን ማለት ጂፒኤስ ሎኬሽን አለው ሎንጊቱዱ ላቲቱዱ፣ የኢኑሜሬሽን ኤሪያው በትክክል ይታወቃል። ያንን እኔ ስልና በዚህ የቆጠራ በዚህ ኢኑሜሬሽን ኤሪያ ማፕ ላይ ማዕከላዊ ፖይንት ላንድማርክም አለው ሴንትራል ፖይንት የሚባለው ማለት ነው። አንድም ወይም ሁለት መግለጫ አለው ራሱ ዲጂታል ማፑ። እዛ ውስጥ ሳምፕሊንግ ስታርቲንግ ፖይንት የሚባለው አለ። ኬት እንጀምር ማለት ነው። ሳምፕሊንግ ስታርቲንግ ፖይንት ራንደምሊ እንደገና ሁለት ወይም ሶስት ሊኖሩ ይችላሉ። ከእንደዛ ታብሌቱ ነው ፒክ የሚያደርግልን ስታርቲንግ ፖይንቷን ፒክ እናደርጋታለን። ከዛ በኋላ አራቱ መረጃ ሰጪዎቻችን ሲስተማቲክ ራንደም ሳምፕል በሚባለው በተወሰነ ኢንተርቫሎች ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ደቡብ፣ ወደ ምስራቅ ይንቀሳቀሳሉ። በዛ በተወሰነ ኢንተርቫሎች ቤቶቹን ይመርቃሉ። በደረጃ ሁለት ላይ በዚህኛዋ አመራረጥ ዘዴ ቤቶቹን ራንደምሊ ጨረስም። አሁንም ወደ መልሰጫችን አልደረሱም። ቤቱ ግን አውቀነዋል። አሁን ወደ ደረጃ ሶስት ስቴጅ ስሪ ወይም ደረጃ ሶስት አመራርቅ ላይ እንመጣለን ማለት ነው። ደረጃ ሶስት ላይ የተመረጠው ቤት ደጃፍ ላይ ደረስን። ኬት እንደመጣን እናስረዳለን። ለምን እንደመጣን ንግራቸዋለን። የጥነቱ አላማ በደንብ አርገን እናስረዳለን። ቤቱ የተመረጠው ሆን ብለን ፈልገ ነው እዛ ቤት ሳይሆን የመጣ ነው። ዘፈቀደ ወይም ደግሞ ራንደምሊ ልክ እንደ ሎተሪ እንደደረሰው ደርሷቸው እንደተመረጡ በደንብ አድርገን እናስረዳለን። ከዛ ኮንሰንታቸውን ከሰጡን በኋላ በታብሌታችን ላይ ምዝገባ እናደርጋለን። ምን አይነት ምዝገባ? እድሜያቸው ከአስራ ስምንት አመት በላይ የሆኑ ወንድና ሴት እዛች ቤት ውስጥ የሚኖሩ ልብ መለኪያችን እድሜያቸው ከአስራ ስምንት አመት በላይ የሆኑ ወንድና ሴት ኢትዮጵያውያን ናቸው። ቤቱ የደረስነው የፈረንጅ ቤት ከሆነ ለምሳሌ አለን ዘዴ እንቀይረዋለን። በዚሁ መልኩ የወንዶች ዝርዝር ይሰጠናል፣ እንመዘግባቸዋለን። የሴቶች ዝርዝር ይሰጠናል፣ እንመዘግባቸዋለን። አሁን የኢትዮጵያ ሕዝብ የፆታ ስብጥር አርባ ዘጠኝ ነጥብ ሰባት ሴቶች ናቸው፣ አርባ ዘጠኝ ነጥብ ሶስት ወንዶች ናቸው። አፕሮክሲሜትሊ አምሳ አምሳ ነው። ይሄ በማዕከላዊ ስታቲስቲክስ ያለ መረጃ ነው። በዚህ መሰረት የመጀመሪያው ቤት ወንድ ይመረጥ ወይ ሴት ራንደም ዲፒክ ያደረገው ቤቱ ወንድ ይመረጥ ከተባለ ወንድ ነው። ወንድ ተመርጠው ወንድ ነው ኢንተርቪው የሚደረገው ማለት ነው። ወንዱን ራንደም ዲፒክ እናደርገዋለን። በዚህ ፕሮሰስ ላይ መረኪያችን አንድና አንድ ነው። እድሜው ከአስራ ስምንት አመት በላይ የሆነ ሰው ፒክ አደረግነው ወንዱን እዛው ካለ ኢንተርቪው ይደረጋል። ፍሬን በቤቱ እኛ በሄድንበት ሰዓት በቤት ውስጥ ከሌሉ ደግሞ ቀጥሎ ተይዞ ኢንተርቪው ይደረጋል። የመጀመሪያ ቤት ወንድ መረጥን፣ የሚቀጥለው ቤት ሴት እንመርጣለን። የሚቀጥለው ቤት ወንድ፣ የሚቀጥለው ሴት እያልን ሃምሳ በሃምሳ የፆታ ስብጥር አደረግን። በዚህ ፕሮሰስ ነው ሳምፕሉ የተመረጠው። በካርታ ላይ ብታየው ልክልክ ከሆነ አላውቅም። በሁሉም ክልሎች ላይ ስፕሬድ አደረግን ሁሉም ክልሎችን ያካትታል። የገጠርና የከተማ በዚህ አሰባሰር ደግሞ የሰውን የሰፉን አጨረስን ማለት ነው። በዚህ አያል ድምፅ ሴት ሳምፕል ዴሞግራፊውን ካየኸው የተማረውም ያልተማረውም ወጣቱም ሽማግሌው ሁሉም አይነት ካልቸር ሁሉም አይነት ቋንቋ የሚናገሩ ያካተተ ነው። በዚህ ስቴጅ ነው፣ ለዚህ ነው ወካይ ነው የምንለው። አሁን ከደረጃ አንድ ጀምሮ እስከ ደረጃ ሶስት ያወራሁት የሳምፕል አመራር ዘዴ ሳምፕሉ ምን ያክል ወካይ ነው፣ ምን ያክል በድፍን ኢትዮጵያ ክልሎች ላይ ስፕሬድ አድረገ፣ ምን ያክል የጾታ ስብጥር ያዘ፣ ወዘተ ወዘተ የሚሉት ጥያቄዎችን ይመልስልናል። በእንደዚህ አይነት ሶስት ስቴጅ የተመረጠ ሳምፕል ወካይ ነው የምንለው ለዚህ ነው። ይሄ ሁሉ ከሆነ በኋላ ውጤቱ ለመድረስ አጠቃላይ የታለፈውን ፕሮሰስ ወይም አጠቃላይ የታለፈውን ሂደት እናውራና መረጃውን ለመሰብሰብ ያንን ለመተንተን እና ውጤቱን ይፋ ለማድረግ ምን ያህል ጊዜ ወሰደባት? ከዚያ ምን ያህል የሰው ኃይል ተጠቀማት? ምን ያህል ፋይናንስስ ወጪ ተደረገ? የሜቶዶሎጂ አካል ትክክለኛ ጥያቄ ነው። እና እናቱ እንግዲህ ፊልድ ወርክ የሚባላል የመስክ ስራውን የፈጀብን ሰላሳ ቀን እንደ ለኤሮፓውያን አቆጣጠር ዲሰምበር ሀያ ሰባት ሁለት ሺህ አስራ ዘጠኝ ጀመሩ በዲሰምበር ሀያ ስድስት ሁለት ሺህ ሀያ ላይ በቃ ሰላሳ ቀናት ሰጀብን። ከዛ በኋላ መረጃው በነገርህ ላይ በቀጥታ ወደ ዩኒቨርሲቲ ኦፍ ኬፕታውን ወደሚገኘው ሰርቨር ነው የሚሄደው። እዚህ እኛ ቢሮ ላይ አይደለም የሚቀመጠው። ኤሌክትሮኒክ ዳታ ኮሌክሽን ነው የተጠቀምነው የመረጃ ሰባሰብ ዘዴ ወዲያውኑ ኢንተርቪው እንዳለቀ ለሱፐርቫይዘር ይሰጣል። ሱፐርቫይዘር ጥያቄዎቹ በሙሉ ኮምፕሊት መሆናቸው የተሟላ ጥያቄ ካለ ኢንተርቪወሩም ደግሞ በመሀል ላይ የማቋረጥ መብት ካለ ስላለው የአቋርጦ ብዛቶቹን ቸክ ያደርግና የተቀበለውን መረጃ ቀጥታ ወደ ዩኒቨርስቲ ኦፍ ኬፕታውን ወደሚገኘው ሰርቨር ነው የሚላከው። እኛ እዚህ ሆነን መከታተል የምንችለው እነዚህ ሩት ቅድም የነገርኩ ሩት ራንን ወቅ ፓተርኑ በትክክል ተከትሎ ቤቶችን እየመረጡን በሆነ ለኢንተርቪው የተመደበው ጊዜ በዛው ልክ የጨረሱ መሆናቸውን ነው ምንከተለው እና ይሄንን ለትንሽ ለኮምፕሊትነስ ያክል የጨምር ሰላሳ ቀን የመስክ ስራ ፈጀብን። ተጨማሪ የአርባ አምስት ቀን የመረጃ ትንተና ምን ይባላል እሱን ሰራን ማርች ላይ የመጀመሪያው ሪሊዝ ለመስጠት ዝግጅት ላይ እንዳለን ኮቪድ መጣና፣ ያው እንደምታውቀው በአስቸኳይ ጊዜ አዋጁ ከአራት ሰው በላይ መሰብሰብ ስለማይቻል ቆመ እንጂ ማርች ነበረ። ዲሰምለሽ የሚሄደው የመስክ ሰራተኞቻችን ሰማንያ ናቸው። በአስራ ስድስት ቡድን ከፋፍለን በጂኦግራፊክ ፕሮክሲሚቲ ቅድም በነበርኩ የቆጠራ ጣቢያዎችን አሎኬት አድርገንላቸው ነው የተጓዙ ነገር ላይ በጀቱን በሙሉ ይሄ ኢቲካል ሪቪው ይባላል። ይሄ ጥናት ወደ መስክ ከመሄድ በፊት ኢቲካል ሪቪው ማለፍ አለበት። የሚሰጡት እና ከነበጀቱ ነው ኢቲካል ሬቪው ለሚያደርገው የዚህ ናሽናል ሪሰርች ኢቲክስ ሬቪው ኮሚቴ ያቀረበው። ስለዚህ ለፓብሊኩ መግለጽ አስቸጋሪ አደለም፣ ግን በአጠቃላይ ወደ ሶስት አካባቢ ሶስት ሚሊዮን አካባቢ ብር ተጭተዋል። መልካም። ቀጥዬ ማነሳ የነበረው የኢቲካል ሪቪው ጉዳይ ነበረ፣ እና የኢቲካል ሪቪው አባላትን ማወቅ ችል በኢትዮጵያ ውስጥ የሚደረጉ በሰዎች ዘንድ ሳይ ማለት ሂውማን ሳብጀክት ያዘ ማንኛውም ሪሰርች ኢቲካል ሪቪው የሚያደርግ to help the head of the in need. We also the National Research Ethics Review Committee. This committee is part the Science and Technology Service. በቅርብ ጊዜ ደግሞ በተደረገ አደረጃጀት ለውጥ ሴክሬታሪያት ሆኖ ተሰየመል የናሽናል ሪሰርች ኤቲክስ ሪቪው ሴክሬታሪያት ተብሎ ተሰየመል እና በሳይንስና ከፍተኛ ትምህርት ሚኒስቴር ስር ይገኛል። ማንኛውም በኢትዮጵያ ውስጥ የሚደረጉ ናሽናል ሀገር አቀፍ ጥናቶች እዛ ሪሰርች ፕሮቶኮሉ በሙሉ ቀርቦ መገምገም ይኖርበታል እና ያንን ዶኪሜንት አቅርበናል። ፕሮባሮሜትር ብድናው የጥናቱ ርዕሶች ምን ላይ ያተኮሩ ናቸው? ጥናቱን ማከናወን ሳምፕል እየተመረጠው የጥናት ዘዴ ምንድን ነው? ለምን ተመረጠ? ሳምፕሊንግ ፕሮሲጀሩ እንዴት ነው? ምን ያክል ወካይ ነው? ምን ያክል ሪፕሬዘንታቲቭ ነው? ወዘተው ወዘተው ወዘተ የሚሉ ዲስከሽኖች አሉት። ፕሮፖዛል አይደለም የምታቀርበው። የሪሰርች ፕሮቶኮሉ እንዳለ ኮምፕሊትሊ እስከነ በጀቱ ድረስ እና እስከ በጀቱ ምንጭ ድረስ የሚገልጽ ዶኪሜንት ቀረበ። በዛ መሰረት ለአንድ አመት ጊዜ ነው የምትሰጥ አንድ ሪሰርች በተመረው ቀን ላይ በገደብ ከደብዳቤ ከወጣበት ቀን ጀምሮ በገደብ በአንድ አመት ጊዜ ውስጥ ሪሰርችን ማከናወን አለብን። ሪሰርችን ካላከናወንክ ደግሞ እንዳዲስ አፕላይ አድርገን ያለ ሪቪ ፕሮሰስ ማለፍ ይፈልጋል። ስለዚህ በዚህ ፕሮሰስ አልሰናዋል ለማለት ያገኛል። አቶ ሙሉ እንግዲህ በቅርቡ ባደረጋችሁት የሚዲያ ብሪፊንግ ላይ እና ከሚዲያ ብሪፊንግ በኋላ ለህብረተሰቡ ተደራሽ ከሆነ በኋላ አነጋጋሪ ሆኑ። እንዴት አገኛችሁት? እናንተ በአንዳንድ የህብረተሰብ ክፍሎች የነበረውን ግብረመልስ እንዴት አገኛችሁት? ግብረ መልሱ እየተከታተልን ነው። በነገራችን ላይ በጣም በጣም ደስተኞች ነን። በርእሱ ላይ እና በውጤቱ ላይ ኢትዮጵያውያን ዲስከስ እያደረጉበት ነው፣ እየተከራከርበት ነው። የጥናታችን ስነ ዘይቤ ምንድን ነው? እንዴት ደረሱበት? ምን ተከተሉ? ምን ያክል ተአማኒ ነው? ወዘተ በሚሉት ርእሶች ላይ ይከራከራሉ። በውጤቱም ራሱ በውጤቱም ራሱ ጥያቄዎች በቀረቡበት መንገድ ወዘተርፈ ብዙ ብዙ ብዙ ክርክሮች እየተከታተልናቸው ናቸው። ቲም አለን ይንን የሚከታተል ሊንኮችን በሙሉ እየያዝን ነው። አሁን የዛና የኔ እናንተ ዲስከሽንም ጨምሮ ማለት ነው እና በጣም ሄድ ኦፊስ ደረጃ ሪሌ እናደርግላቸዋለን። እነሱም ሜዲያውን ይከታተላሉ። ሴንትራል ዩኒቨርሲቲ ኦፍ ኬፕታን ውስጥ የኮሚኒኬሽን ቲሙ እዛን ያለው ይህንን በሙሉ ፍሎ ያደርጋል። ወደ ኳል ቋንቋ ያሉ ክርክሮች የግራና የቀኙ እኛ ጨምቀን እናቀርባለን። ሊንክንም ከነ ኤቪደንሱ እናያይዛለን። ዲቤት ጉዳዩ በሌ ቃም የነበረ ክርክር ሰፊው ውይይት እንዲደረግ ስለ እየተደረገበት በመሆን ደስተኛ ይወስዳል እና ይሄንን ነው። አፍሮባሮሜትሪም ደግሞ የሚፈልገው ምን ይላል መሰለህ? ታግ ላይ ናቸው የአፍሮባሮሜትሪ ታግ ላይ እኮ ሌት ፒፕል ሀቭ ኤ ሳይ ነው የሚለው። ስለዚህ ፒፕል አር ሀቭ ኤ ሳይ አዝ ዌል ኢን ተርምስ ኦፍ ዲስከሽን በውጤቱ ላይ ስለዚህ ዊ አር ሀፒ ደስ ብሎናል። ጥናቱ ይፋ ሆነ ለሚዲያ ተገለጸ። ከዚያ የአፍሮባሮሜትሪ ከሌላው ኔትወርክ ለየት የሚያደርገው ጥናቶች በሙሉ ሸርፍ ላይ እንዳይቀመጡ ጥረት ያደርጋል። ዋናው ልክ እንደ ፊልድ ወርኩና እንደ መረጃ ትንተናው ዋናው ኮምፖነንት ከዚህ በኋላ የሚሰራው ነው። ዲሴሚኔሽን ተብሎ ይጠራል። ስምንት የተለያዩ ለዲሴሚኔሽን ውጤቱን የምናጋራቸው በውይይት ኢንጌጅ የምናደርጋቸው። በስምንት ግሩፕ የተከፈሉ ስቴክሆልደሮችን ሆልደሮችን ለይተን አስቀምጠናል። አሁን ኦገስት ሀያ አምስት የሆነው ነገር የአፍሮባሮሜትር የመጀመሪያው ሪሊዝ ኦፊሻል ማድረግ ነው፣ ሴንቲሳይዝ ማድረግ ነው። እዛ ተሳክትሉናል። ሴንቲሳይዝ አድርገናል አድርገናል። አፍሮባሮሜትር የሚባል ኔትወርክ አለ። ኢትዮጵያ ውስጥ በተለያዩ ርስ ጥነት አድርገዋል ሰዋት የሚለውን ነገር ኔክስት የሚለውን ነገር እንትን አድርገን ሰንቲሳይዝ አድርገን ወደ ዋናው ስራ ልንገባ ነው። ቀጣዩ ስራችን የዲስሚኔሽን ነው። ደሞ በነገርህ ላይ ታክስ ነው የሚመለከት አለ የሰርቪስ ዴሊቨሪ ወይም ደግሞ የአገልግሎት አሰጣጥ በጤናው ላይ፣ በትምህርት ላይ፣ በቢሮክራሲው ላይ የሚመለከቱ ጥያቄዎች አሉ። የኢኮኖሚ ጥያቄዎች አሉ። ለፕሮግራምና ለዴቨሎፕመንት ፕሮግራምና ፕሮጀክት ቀረጻ የሚጠቅሙ ማለት በጣም በጣም ዳይቨርስ በዘጠና አምስት ጥያቄዎች ላይ እነዚህ የእነዚህ ጥናቶች ውጤት እየተተነተኑ ቅድም ለነገርኩ ስምንት ካቴጎሪ ኦፍ ስቴክሆልደርስ እናቀርባቸዋለን። ኢንጌጅ እናደርጋቸዋለን የሚቀጥሉት እስከ ዘጠነኛው ራውንድ እስኪጀመር ድረስ ቀጣዩ ስራችን ውጤቶቹን እየተነተንን ቀጣይ ሚቲንጎች ኮንዳብዛቸዋለን። ገና ዲቤት የሚደረግባቸው በተለያዩ አቅጣጫ ዘጠኙ ስቴክሆልደሮችን ስቴክሆልደሮች ኢንጌጅ የምናደረግበት ወቅት አለ። ምናልባት አሁንም እናንተ ስቴክሆልደር ብላችሁ የያዛችኋቸውን ጨምሮ እንደው ተጠቃሽ ልናደርጋቸው የምንችላቸው ቢኖሩ ብዬ አስባለሁኝ። እና እነሱን መግለጽ ሚችሉ ስቴክሆልደሮችን ክላሲፋይ አድርጌ ጠቅለል አድርጌ ልንገር። እና የመጀመሪያው ስቴክሆልደራችን እንግዲህ የአፍሮባሮሜትር ዋና ውናት ዋናው አላማ የህዝቡን አስተያየት ወይም ደግሞ ፐብሊክ ኦፒኒየንን በመሰብሰብ ጥራቱ የጠበቀ ዳታ በትንታኔ ሰብስቦ በመተንተን ለተለያዩ ባለድርሻ አካላትን ያቀርባል። ከነዚህ ባለድርሻ አካላት አንደኛ በፖሊሲ ፎርሙሌሽን ወይም ፖሊሲ ሜኪንግ ላይ ያሉትን መንግስትን ጨምሮ እናቀርባለን። በዚህ ዘርፉ ላይ የጠቅላይ ሚኒስትሩ ቢሮ እና በየደረጃ ያሉት የመንግስት አካላት አሉ። እነሱ የሚመለከቱ ቫሪያብሎች አሉ። እነሱ የሚመለከቱ ሪፖርት ይዘጋጅላቸዋል። ፓርላሜንቱን የሚመለከት አለ። እሱም እንደዚሁ ጁዲሽሪ ወይም ደግሞ የፍትህ አካላት የሚባሉት አሉ። ወይ የፍትህ አሰጣጥ ፖሊስ፣ በፍትህ ጉዳይ ላይ የሚመለከቱ ደግሞ ብዙ ጥያቄዎች አሉ፣ ዚ ባሮሜትር መጠይቅ ላይ እነሱም። እነዚህ ቴማቲካሊ ኦርጋናይዝ አድርገን ለፍትህ አካላት እንሰጣለን። ሌላው ደግሞ ፖሊሲ ወትዋቾች እኮ አሉ፣ አድቮኬትስ አሉ። በዚህ በዚህ በዚህ ጉዳይ ላይ ፖሊሲ መቀረጽ አለበት እንዲ ለእነሱም ይሁን ዳታ እንሰጣቸዋለን፣ ለግብአታቸው የሚያገለግል ዳታ እንሰጣቸዋለን። በተለያዩ ርዕሰ ጉዳዮች ላይ የተሰማሩ የሲቪክ ማህበረሰብ አባላት አሉ፣ ሲቪክ ኤዲኬሽን የተማሩ አሉ። ሌላ ላይ በተመሳሳይ በተለያዩ ርዕሰ ጉዳዮች ላይ ሊስቱ በጣም ረጅም ስለሆነ ነው። ለሲቪክ ማህበረሰብ አባላት እንሰጣለን። ኢትዮጵያ የልማት አጋሮች አሉ፣ ዳግ የሚባለው ይባለው ዲቨሎፕመንት አሲስታንት ግሩፕ። ለእነሱ ለምሳሌ ከሶስት ቀን በፊት ብሪፍ ሰጥተናል። ከዛ ቀጥሎ ግ ዝርዝር ሪፖርቶች፣ አናሊሲሶችን እንሰጣቸዋለን። ኢንቨስተሮችን ከፈለጉ፣ አካዳሚያውም ዳታው ክፍት መተንተን ይችላል። ያለቀበት ዳታ በእጁ ይዘዋል፣ የመሳሰሉት ነገሮች ይሰሩበታል። ገና አሁን እስከ ዘጠነኛው ዙር ላይ እነዚህ ነው የምናደርጋቸው። በእነዚህ ዲፐንዲንግ ኦን ስቴክሆልደር ሜዲያ ሊጋበዝ ይችላል ላይጋበዝ ይችላል፣ ግን ዊል ኮንቲንዩ ኢንጌጅ እነዚህ ስቴክሆልደሮች። ቀጣይ ጊዜ ሙሉ ተካ የአፍሮ ባሮሜትር የጥናት ኔትወርክ የኢትዮጵያ ተጠሪ፣ በቅርቡ ይፋ ያደረጋችሁትን ኢትዮጵያ ላይ በተለይም ደግሞ በህገ መንግስትና በፌዴራሊዝም ጉዳዮች ላይ ትኩረቱን አድርጎ የተጠናውን ጥናታችሁን ይፋ ማድረጋችሁን ተከትሎ ከኤስፔስ አውስትራሊያ የአማርኛ ቋንቋ አገልግሎት ጋር ቆይታ ስላደረግን እጅግ አድርጌ ነው የማመሰግነው። መልካም ጊዜ ይመኛለሁ። እኔም አመሰግናለሁ። መልካም ጊዜ ደግመጋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።